የማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ አድማጮች። በሰሜን ኢትዮጵያ እየተካሄደ ካለው ጦርነት ጋር በሚያያዙ ጉዳዮች ላይ በማኅበራዊ መገናኛ ዘዴዎች የተሰጡ አስተያየቶችን ያሰባሰበው የዕለቱ ዝግጅታችን ተጀምሯል። በኢትዮጵያ የፌዴራል መንግስት ኃይሎችና ና በህወሓት መራሹ የትግራይ ልዩ ኃይልና ሚሊሻዎች መካከል እየተደረገ ያለው ጦርነት 24ተኛ ቀኑ ላይ ደርሷል። ጦርነቱ ከተቀሰቀሰበት ቀን ጀምሮ የማይካድራውን የሰላማዊ ሰዎች ጭፍጨፋን ጨምሮ በሁለቱም ወገን ወታደራዊ ኃይሎች ሰብአዊና ቁሳዊ ውድመት ማድረሱ እየተነገረ ነው። የጦርነቱን መቀስቀስ ተከትሎ ወደ ጎረቤት ሀገር ሱዳን የተሰደዱ ኢትዮጵያውያን ቁጥር ከ40ሺ ማለፉንም የተባበሩት መንግስታት ድርጅት አስታውቋል። ምንም እንኳ ቁጥሩ በገለልተኛ አካል ባይረጋገጥም፣ በትግራይ ክልል ውስጥም በተመሳሳይ ከከተሞች ወደ ገጠራማ አካባቢዎች የሰላማዊ ሰዎች መፈናቀል እየተነገረ ነው። የኢትዮጵያ መንግስት ህወሓት በትግራይ ክልል በሚገኘው የሰሜን እዝ ወታደራዊ መንደሮች ላይ ጥቃት በማድረሱ ባለው በሶስት ምዕራፍ በተከፋፈለ የመከላከልና የመልሶ ማጥቃት ዘመቻ። ሶስተኛው ምዕራፍ ላይ ደርሶ የመከላከያ ሰራዊቱ የመቀሌ ከተማን በመክበብ በሚያደርገው የመጨረሻ የማጥቃት ዘመቻ መጀመሩን ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። ምዕራፍ ሶስት ዘመቻው ቀደም ሲል ጠቅላይ ሚኒስትሩ የህወሀት ታጣቂዎችና አመራሮች በ72 ሰዓታት ውስጥ እጃቸውን እንዲሰጡ ያስቀምጡት የጊዜ ገደብ መጠናቀቁን ተከትሎ ተግባራዊ መደረግ መጀመሩ ተነግሯል። መንግስት የህዋት ኃይሎች እጅ እንዲሰጡ ሲጠይቅ ከህወት ልዩ ኃይልም ሆነ የክልሉ መንግስት ቃል አቀባዮች በኩል የተሰጠው ምላሽ በውጊያው እንደሚገፉበት ነው። ጦርነቱ መቀጠሉ እርግጡኗል። ይህንኑ ተከትሎ በርካቶች በማህበራዊ መገናኛ ዘዴዎች አማካኝነት አስተያየቶቻቸውን አጋርተዋል። ሀና ራያ ባሰፈሩት መልእክታቸው፣ መቼ ይሆን ችግሮቻችንን ያለ ጦርነት የመፍታት እውቀት የሚኖረን? በዕድሜ የሀገሪቱ ችግሮች በህውከት፣ በግድያና በማፈናቀል ለመፍታት የሞከሩ ሶስት መንግስታት ሲመጡና ሲሄዱ ተመልክቻለሁ። በዚህ ሂደት ተጠቂው ሁልጊዜም ህዝቡኑ አግኝቻለሁ። ሁሌም ለኢትዮጵያ ልብ ያዝናል ብለዋል አክሊሉ አዳነ በእኔ ከሞትኩ ሰርዶ አይብቀል አስተሳሰብ ተቃኝተው የተደራጁና እስካሁን የኖሩ ህዝብን የመማገድ ልምዳቸውንም መቼም ቢሆን የማይተው ባንዳዎች የሰላምና የሰለጠነ እንዲሁም የህዝብን ጥቅም ያስቀደመ ጥሪ እንደማይዋጥላቸው እየታወቀም ቢሆን፣ መንግስት ግን በሆደ ሰፊነት አሁንም ህግ በማስከበር እርምጃ ውስጥ ቢሆን ሰላማዊ አማራጭን አሟጦ እየተጠቀመ መሄዱ በጣም የሚደነቅ እና የሰለጠነ አካሄድ በመሆኑ ሁሉም ከመንግስት ጎን ሆነን ሌቦች ለህግ እስኪቀርቡ ድረስ ድጋፋችንን አጠናክረን እንቀጥል በማለት ጽፈዋል። ቴዲ ማን የተባሉ አስተያየት ሰጪ በበኩላቸው ሰው ሲቸግረው ልብሱን ይሸጣል፣ በጣም ከቸገረው ኩላሊቱን ይሸጣል፣ ሰው ግን ምን ቢቸገር እንዴት የሰው ደም እያፈሰሰ ህሊናውን ይሸጣል የሚል ጥያቄያዊ አስተያየታቸውን አስፍረዋል። አብዱልለጢፍ አብዱል ቃድር ደግሞ እኔ አልገባኝም፣ በጣም ግራ ገብቶኛል። ኢትዮጵያዊነት ማለት ምን ማለት ነው? ኢትዮጵያዊ የሚባለው ማንስ ነው? ያልሆነውስ ማን ነው? ለመደገፍ፣ ለመቃወም፣ ለመውደድ፣ ለመጥላት፣ ለመግደል፣ ለማሰር፣ ለማፈናቀል ወዘተ የኢትዮጵያን ስም ትጠራለ። ታዲያ ለምንድ ነው ኢትዮጵያን እያልክ ልጆቿን የምትገድለው የምታስለቅሰው የምታፈናቅለው የምታስረው፣ አንዱ ሲገድል ቆመ በለው የምትለው ሲሉ በደፈናው ጦርነቱ በአጠቃላይ በሀገሪቱ ላይ የሚያደርሰውን ጥፋት በመስጋት ሀሳባቸውን አጋርተዋል። ተስፋለም ኃይሉ ባሰፈሩት አስተያየታቸው ከቤት እንዳይወጡ ለተደረጉት የመቀሌ ህዝቦች ሲባል መንግስት አፋጣኝ ተግባር ላይ ገብቶ የገዛ ህዝቡን ከሞት እንዲታደግ ጥሪዬን ማድረግ እወዳለሁ። ባለፈው እጅ መስጫ ጊዜ ብላችሁ የሰጣችሁት 72 ሰዓት ለእኔ ለንጹሐኑ ሌላ 72 ሰዓት የረሃብ ጊዜ እንደሰጣችሁት ነበር የቆጠርኩት ብለዋል። አብዱ ሰይድ ደግሞ ህወሓት ቀጠናውን ዓለም አቀፋዊ ለማድረግ ያልሞከረው የለም። ሳምሪ ማይካድራ ላይ የፈጸመው አጸፋዊ ምላሽ በትግራይ ህዝብ ላይ እንዲፈጸም ታስቦ ነበር። በትልቅ ታጋሽነት ወንጀሉን ለዓለም ማጋለጥ ተገቢ ነው ሲሉ ቀደም ሲል በማይካድራ በሰላማዊ ሰዎች ላይ የተፈጸመውን ጭፍጨፋ በማውገዝ ሀሳባቸውን አካፍለዋል። የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት በኢትዮጵያ ትግራይ ክልል እየተካሄደ ያለውን መጠነ ሰፊ ጦርነት አስመልክቶ ሊመክርበት ከተሰባሰበ በኋላ ተበትኗል። ምክንያቱ ደግሞ የአፍሪቃ ህብረትና አፍሪቃን ወክለው በምክር ቤቱ ተለዋጭ የሆኑ አገራት በአፍሪቃ ህብረት በኩል የተጀመረው መፍትሄ የማፈላለግ ጥረት የተሻለ አማራጭ ሆኖ በመገኘቱ ነው ተብሏል። ባለፈው ማክሰኞ ምሽት የተሰባሰቡት የጸጥታው ጥበቃ ምክር ቤት አባል ሀገራት የአፍሪቃ ህብረት ለሚልካቸው የልዑካን ቡድን ድጋፋቸውን መስጠታቸው ተዘግቧል። የልኡካን ቡድኑ ከትናንት በስቲያ ረቡ ምሽት አዲስ አበባ ደርሰዋል። ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው መምከራቸውም ተዘግበዋል። የልኡካን ቡድኑ ስለ ድርድሩ ያነሱት ሀሳብ ይኑር አይኑር ለጊዜው የታወቀ ነገር የለም። የወቅቱ የአፍሪቃ ህብረት ሊቀመንበር የደቡብ አፍሪካው ፕሬዚዳንት ስሪል ራማፎዛ የላኳቸው የልኡካን ቡድኑ ሁለቱን ወገኖች የማሸማገል ተልእኮ እንዳላቸው ቢነገርም የኢትዮጵያ መንግስት ቀደም ሲል ከህዋት ጋር እንደማይደራደር አቋሙን ግልጽ አድርጓል። ይህንኑ ተከትሎም የተለያዩ ሀሳቦች በማበ ማህበራዊ መገናኛ ብዙሃን ተስተናግደዋል። የሱነ ወልዴ የተባሉ አስተያየት ሰጪ ባሰፈሩት መልእክታቸው ውጤት የሚኖረው መንግስትን ደግፎ ህግ እንዲከበርና ንጹሐን በዚህ ጦርነት እንዳይማገዱ ማገዝ ነው። ከዚህ ውጭ ከወንጀለኞች ጋር ድርድር ማድረግ ወንጀለኞች ሌላ ተጨማሪ ወንጀል እንዲፈጽሙ እድል መስጠት መሆኑን መረዳትና ማወቅ አለብን ብለዋል። አሸናፊ ግዛቱ ጋቲሶ በበኩላቸው የአፍሪቃ ህብረት ግን ማንን ከማን ጋር ማደራደር ነው የሚፈልገው? አንድን ክልል ከሉዓላዊት ሀገር ጋር የማደራደር ጉዳይ የስራ አካልስ መሆን ይችላል ወይ? በሀገሪቱ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አሸባሪ ከተባለው ቡድን ጋር እንዴት መንግስትን ላደራድር ይባላል በማለት ጠይቀዋል። ጅራታ ጅራ የተባሉ ሌላው አስተያየት ሰጪ ደግሞ ጦርነቱ ምንም ያህል ጊዜ ቢወስድ አላማው ሰላም ለማምጣት መሆን አለበት። የተራዘመ ጊዜ ወስዶ አስከፊ ዋጋ ከተከፈለበት በኋላ ከሚገኘው ሰላም ይልቅ ውጥረቱን አርግቦ የሚገኘው ሰላም ሚዛን ያነሳልና በዚሁ መንገድ ቢታሰብበት መልካም ነው ሲሉ ሀሳባቸውን አጋርተዋል። በቀለ ወልደ ሚካኤል ደግሞ እንዲህ የሚል መልእክት አስፍረዋል ኢትዮጵያ ለራሷ የውስጥ ጉዳይ ከፈጣሪ በታች የቤት ስራውን እስከምትጨርስ የሌሎችን ጣልቃ ገብነትም ሆነ ሀሳባቸውን እንደማትቀበል የኢትዮጵያ ሕዝብና መንግስት ጽኑ አቋም መሆን አለበት ብለዋል። እሼቷ አያለው በጦርነቱ ያደረባቸውን ስጋት ሲገልጹም፣ አሁን በኢትዮጵያ ውስጥ እየተካሄደ ያለው ጦርነት በፍጥነት መፍትሄ ካላገኘ በቀጣዩ ትውልድ ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነ ሊታወቅ ይገባል ይላሉ። እሸቷ አያይዘውም ከአመታት በፊት በዩጎዝላቪያ እንደ ቀልድ ተጀምሮ የነበረው ጦርነት እንዴት ወደ እርስ በርስ እንደተሸጋገረና ያስከፈለውን ዋጋ እናስታውሳለን። አላስፈላጊ ውጊያዎችን ማስቀረት ካልቻልን መጪው ጊዜ የአደባባይ ሚኒስትር ይሆንብናል ሲሉ ስጋታቸውን አካፍለዋል። አሳየ ጋሹ በበኩላቸው ድርድር በማለት ጥያቄውን በመንቀፍ ባሰፈሩት አስተያየታቸው አይምዬ፣ ኢትዮጵያ ያየለቀስሽውንባ ሳይደርቅ ሌላ እምባ ፈጣሪ ይድረስልሽ ብለዋል። በእርግጥ ነው፣ ይህ አስከፊ ጊዜ አልፎ በመላው ኢትዮጵያ የሰላም አየር ነፍስ ዘንድ ሰላም ወዳዶች መመኘታቸው አይቀርም። እኛም ሰላም ለኢትዮጵያና ኢትዮጵያውያን እያልን የዕለቱን ዝግጅት እንቋጭ። ከዝግጅቱ ጋር ታምራት ሊንሳ ነበርኩኝ። ጤና ይስጥልኝ።